the voice of america the <laughs> o ring you ya america dam radio tabiano <laughs> የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዩ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የኢቦላ በሽታ ምልክቶች ያሉባቸው ህሙማን ወረርሽኙ ከተስፋፋባቸው የምዕራብ አፍሪካ አገሮች ውጪ ባሉ ሌሎች አገሮች መታየት መጀመራቸው የከሰተው ስጋትና የሙከራ መድኃኒቶች አነጋጋሪነት የኢትዮጵያ መገናኛ ብዙኃን ምክር ቤትን ለማቋቋም መንደርደሪያ የተካሄደ ውይይት በአዲስ አበባ የምሽቱ ስርጭታችን ትኩረት ካደረገባቸው ርዕሶች ውስጥ ናቸው። ሌሎች በርከት ያሉ ዘገባዎችና ቅንብሮችንም ይዘናል። ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ጥቅምት 1 ጥቅምት 3 2007 ዓ ም ስርጭታችን ጋር አስተናጋጃችኋል ላከበደ ከአቀናባሪት ንጉሱ ታምሬ ና ከስርጭት መሐንዲሱ ደራንድሌ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እናመሻለን። አሁን ቀዳሚውን እሰዓቱን ያለም ዜና ከቆንጅ ይታየ ጠናስጥልኝ እንደምናመሻችው የላይቤሪያ የሕክምና ሰራተኞች ደሞዝ ጨምሩልን በሚል በተፈጠረ ጭቅጭቅ ሳቢያ የስራ ማቆም አድማ ሊመቱ መዘጋጀታቸው ተነግሯል። ይህ ከሆነ በገዳዩ የኢቦላ ወረርሽኝ ገዳዩን የኢቦላን ወረርሽኝ ለመዋጋት የተያዘውን ጥረት ከባድ ጉዳት እንደሚያስከትልበት ተጠቅሷል። በሺዎች የተቆጠሩ የላይቤሪያ አገር አቀፍ የጤና ጥበቃ ሰራተኞች ማህበር አባላት ለአደገኛ የስራ ሁኔታ ጠቀም ያለ ጭማሪ ካልተሰጠም በስተቀር ዛሬ ሰኞ ስራ አንገባም ማለታቸው ነው የተዘገበው። ከ200 ዶላር እስከ 300 ዶላር በሚደርሰው ወርሃዊ ደሞዛቸው በተጨማሪ በአደገኛ የስራ ሁኔታ ውስጥ ስለሚሰማሩ ሰባት ሰባት መቶ ዶላር ጭማሪ እንዲሰጣቸው ነው የጠየቁት በየወሩ። ይህ በዚህ እንዳለ እዚህ ዩናይትድ ስቴትስ ውስጥ ፕሬዚደንት ባራክ ኦባማ የሀገሪቱ የሕክምና ሥርዓት የኢቦላ ሕመምተኞችን ህክምና አስመልክቶ ተገቢውን ደንብ ለመከተል ዝግጁ መሆኑን የሚያረጋግጥ አስቸኳይ እርምጃ እንዲወሰድ አሳስበዋል። ፕሬዚደንቱ ትናንት እሁድ ከጤናና ሰብአዊ አገልግሎቶች ሚኒስትሯ ከሲልቪያ በርዌል ጋር እዚህ በተወያዩበት ወቅት እዚህ ዩናይትድ ስቴትስ ውስጥ የመጀመሪያ የኢቦላ ቫይረስ የተላለፈባቸ ከህመምተኛ የተላለፈባቸውን ነርስ ጉዳይ አንስተው ተነጋግረዋል። ቴክሳስ ዳላስ የሚገኘው የቴክሳስ ፕሬስቢቴሪያን ሆስፒታል ነርሷ እንዴት ቫይረሱ ሊይዛቸው እንደቻለ የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ በአስቸኳይ ምርመራ እንዲያደርግ ፕሬዝደንቱ አዘዋል። ቱርክ የአሜሪካ ወታደሮች ሶሪያና ኢራቅ ውስጥ እያጠቃ ያለውን ራሱን የእስልምና መንግሥት ብሎ የሚጠራውን ቡድን ላይ ለሚያካሄዱት ጥቃት በአገሬ የሚገኙ የጦር ሰፈሮችን እንዲጠቀሙ ከዩናይትድ ስቴትስ ጋር ስምምነት የደረስኩት ነገር የለም ስትል አስታወቀች። የዩናይትድ ስቴትስ ባለስልጣናት ዛሬ ቀደም ብለው በሰጡት ቃል ከሰሜን ምዕራብ ሶሪያ በሚያዋስነው የቱርክ ግዛት መቶ ኪሎ ሜትር ርቀት ላይ በምትገኝ ኢንሲርሊክ የምትባል ስፍራ ያለውን የዩናይትድ ስቴትስ ሰፈር ለመጠቀም ተዋውለናል ሲሉ ተናግረው ነበር። አንካራ ግን የተደረሰ ውል የለም ገና ድርድሩ እንደቀጠለ ነው ስትል አስታውቃለች። ቱርክ የሶሪያን ተቃዋሚ ተዋጊዎች ለማስተናገድና ለማስታጠቅ ተስማምታለች ሲሉም ነበረ የዩናይትድ ስቴትስ የመከላከያ ባለስልጣናት ቀደም ብለው የገለጹት። ሆንግ ኮንግ መሀል ከተማዋ ላይ በመቶዎች የተቆጠሩ ሰዎች የሚበዙት ጭንብል ያጠለቁ የዲሞክራሲ ለውጥ እርምጃ በመጠየቅ ለሳምንታት ሰልፍ ሲያደርጉ ከቆዩት ተቃዋሚዎች ጋር መጋጨታቸው ታወቀ። ዛሬ ሰኞ ከተቃዋሚዎች ጋር ከተጋጩት መካከል አንዳንዶቹ በተቃውሞ ሰልፉ ስፍራ የተተከሉትን ማጠሪያዎች ሊያፈራርሱ ሲሞክሩ ተስተውለዋል። የታክሲ አሽከርካሪዎችም ጥሩምባቸውን እየነፉና ሰልፈኞቹ ላይ በቁጣ እየጮሁባቸው ተቃውሟቸውን ሲገልጹ ተስተውሏል። በመጨረሻም የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እስራኤልን ምስራቅ ኢየሩሳሌም ውስጥ የሰፈራዎች ግንባታው እንዲቀጥል በመፍቀዷ በብርቱ ወቀሱ። የሀገሪቱ ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ከፍልስጤማውያን ጋር የሰላም ስምምነት ላይ እንዲደረስ የመሪነት ሚና ይጫወቱ ሲሉም ባንኪሙን አሳስበዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት ታየን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን ያለም ዜና ይዛ ትመለሳለች። አድማጮች አሁን ወደ ቀዳሚው ዘገባ እንለፍ። የኢትዮጵያ መገናኛ ብዙሀን ምክር ቤትን ለማቋቋም የመንደርደሪያ ውይይት ተካሄደ። ጋዜጠኝነት ሙያ ስነ ምግባር በመጠበቅ በኩልም ምክር ቤቱ አስተዋጽኦ ሊኖረው እንደሚችል ተሳታፊዎች ጠቁመዋል ይላል መለስካቸው አማሃ ከአዲስ አበባ ያጠናቀረው ዘገባ። ከትናንት ጀምሮ ሲካሄድ የቆየው ይህ የውይይት መድረክ የተከፈተው በመንግስታቱ ድርጅት የስብሰባ ማዕከል ሲሆን ውይይቱ ያተኮረባቸው ወደፊት ምክር ቤቱ ቢቋቋም የዚህ ተቋም መተዳደሪያ ደንብና የሥነ ምግባር ደንብ በሚሆኑ ረቂቅ ሰነዶች ላይ ነበረ። በረቂቅ ደረጃ ለውይይት የቀረበው የኢትዮጵያ የመገናኛ ብዙኃን ምክር ቤት የሥነ ምግባር ደንብ በመግቢያው ላይ በግልጽ እንዳመለከተው የኢትዮጵያ መገናኛ ብዙኃን ምክር ቤት ፈራሚ የሆኑትን መገናኛ ብዙኃንና ጋዜጠኞች ተግባራትን ለመምራት የወጣ ደንብ ነው። የደንቡን አንዳንድ አንቀጾች ለተመለከተ አሁን ባለው የኢትዮጵያ ህገ መንግስት የታወቁትን መብቶችንም የሚያጠቡ ይመስላሉ። ከምክር ቤቱ አደራጅ ኮሚቴ አባላት መካከል የሳምንታዊ የእንግሊዝኛ ቋንቋ ጋዜጣ አዲስ ፎርቹን ባለቤትና ማኔጂንግ ኤዲተር አቶ ታምራት ገብረ ጊዮርጊስ ይህንን እውነታ ይቀበልና ሆን ተብሎ የተደረገና ተገቢም እንደሆነ ይከራከራል። ህገ መንግስቱ ለቀቅ አድርጎ የሰጠው መብት ቢኖርም ሙያ እንደ ማንኛውም ሙያ ደግሞ ስነ ምግባር ሊኖረው ስለሚገባ እና ያንን ስነ ምግባር ደንብ ኦብዘርቭ ማድረግ ስላለበት ትንሽ ቆንጠጥ እና ያዝ ያደርጋል እና ደግሞ ስሙም ሰልፍ በእንግሊዝኛ ሰልፍ ሪስትሬን ነው። ሪስትሬን ነው ኤክሰርሳይዝ የምናደርገው ስለ ነጻነታችን እየተሟገተንና እየተከራከርን ነገር ግን ራሳችን ፈቅደን እና ፈልገን በራሳችን ላይ የምንጭነው ሰልፍ ሪስትሬን ነው የምናወረው። የምክር ቤቱን መቋቋም የሙያ ስነ ምግባርን ማዕከል ያደረገና ጋዜጠኞቹን ሁሉ ሊያስተባብር የሚችለው የሚለው ሀሳብ ተቀባይነት ያገኘ ይመስላል። አናኒያ ሶሪ ቀዳሚ ገጽ የተባለ አዲስ ጋዜጣ ማኔጂንግ ኤዲተር ከጉባኤው ተሳታፊዎች አንዱ ነው። በእሱ አስተያየት በዚህ ጉባኤ በሚሳተፉ የመገናኛ ብዙሃን ተቋማት መካከልም ሆነ በጋዜጠኞችን መካከል ሰፊ ልዩነት አለ። ይሁንና ይህ ምክር ቤት ቢቋቋም ቢያንስ በስነ ምግባር ጉዳይ ሁሉንም ሊያስተባብር እንደሚችል ተስፋ ያደርጋል። ተስፋችን ይህን ሁሉ አልፎ ቢያንስ የሙያውን ስነ ምግባር ጠብቀው የሚሰሩ የሚዲያ ተቋማትና ጋዜጠኞች አፍርቶ በዛ መገማገሚያ መድረክም ህዝብ ሚዲያዎቹን የሚቆጣጠርበት ምቹ ሁኔታ ተፈጥሮ የመንግስትም ጣልቃ ገብነት ሳይገባ፣ ግን አንድ ባለ ድርሻ ሆኖ በተለሳለሰ አኳኋን የሚሄድበትንና ወደ ተሻለ መንገድ የሚመጣበትን ነው ተስፋ የምናደርግ። ምክር ቤቱ ተቀባይነት ሊኖረው ይችላል ወይ የሚለው ጥያቄም ሌላ በሰፊው ያከራከረ ጉዳይ ነው። በውይይቱ መድረክ በስፋት ሲገለጽ እንደነበረው ከሆነ ይህ ምክር ቤት በፈቃደኝነት ብቻ አባል የሚኮንበት ተቋም ነው። በአናንያ እምነት የማታ ማታ ተቋሙ በየትኛውም የህብረተሰብ ክፍል ተቀባይነቱ የሚረጋገጠው በሚሰራው ስራ ነው። ለጊዜውም ቢሆን ግን ምክር ቤቱ ለጋዜጠኛውም ሆነ ለመንግስት ከፍርድ ቤት ውጭ አንድ አማራጭ ነው። ሀሳቡ በአብዛኛው መልካም ነው። የመገናኛ ብዙሀን ከመንግስት ጋርም ባላቸው ግንኙነት ብዙ የተለሳለሰ አይደለም። በተፈጥሮ ጠባያቸውም ያው የሚቃረን ና የሚላተም ነገር ስለሚበዛው ያን ነገር ደግሞ ብዙ ጊዜ መንግስትም ወደ ፍርድ ቤት እና ወደ ሌላ እርምጃ ከሚሄድ እዚሁ የአቻ ላቻ መገማገሚያ ወይም የስነ ምግባር ምክር ቤት አድርጎ በዛ ሂደት ውስጥ ለመፍታት ነው። በአቶ ታምራት ገብረጊዮርጊስ አመለካከት ደግሞ መንግስትም ሆነ ሌሎች የህብረተሰብ አካላት ወይም የመገናኛ ብዙሀን ባለድርሻዎች በሙሉ ይህን ምክር ቤት የሚቀበሉት ለየራሳቸው ከሚያገኙት ጥቅም አንጻር ነው። መንግስት ለምሳሌ ይህንን የሚፈልግበት ምክንያት ጋዜጠኞች እያሰረ ጋዜጠኞች እያባረረ በዓለም ላይ ስሙ ሲብጠለጠልና ሲነቀፍ ከሚኖር ይልቅ ራሳቸውን በራሳቸው ለመግራት ለሚፈልጉ ሰዎች እድሉን ቢሰጥ ይጠቀማል። ህብረተሰቡም ብዙ አመት የሚፈጅ ብዙ ገንዘብ የሚያከስር እና ደግሞ ውጤቱ ከመታሰርና ከማሳሰር ያላለፈ ነገር ከሚሆን ይልቅ የራሱ የኢንዱስትሪው ባለቤቶችና አንቀሳቃሾች ተስማምተውና ፈቅደው በሚገዙበት ህግ እንዲዳኝ መሆን ለሁሉም የተለየ ግጭቶችንና ለመግባባቶችን የመፍቻ ዘዴ ይሰጣል ብለን ተስፋ እናደርጋለን ትናንትና ዛሬ በመንግስታቱ የስብሰባ ማዕከል በተለይም በአፍሪካ አዳራሽ ሲካሄድ የነበረ ውይይት በኢትዮጵያ የመገናኛ ብዙሀን ምክር ቤት ወይም በእንግሊዝኛ አጠራሩ በብዙ ሀገሮች እንደሚባለው ፕሬስ ካውንስል ጉዳዩ ትኩረት አግኝቶ በተለያየ ደረጃ ውይይት ሲካሄድበት የመጀመሪያው አይደለም። አቶ ታምራት እንደሚለው ቢያንስ ከአስር ዓመታት ጀምሮ ሲንከባለል የመጣ ነው። አንዳንድ ታዛቢዎች እንደሚሉት ግን ይህንን ምክር ቤት ለመቋቋም አሁን የተሳካ የመሰለ እርምጃ የተደረሰው መንግስትን የሚጋፉና የሚዳፈሩ የመገናኛ ብዙሀን ተቋማት ስለጠፉ ነው ይላሉ። አቶ ታምራት ይህንን አይቀበልም። አሁን ትንሽ አቅም አግኝቶ ወይም ደግሞ ኃይል አግኝቶ ገፋ ያለበት ምክንያት የመንግስት የትዕግስት መጠን እያለቀ እናንተም አታቋቁሙት ከሆነ እኔ ያቋቁምላችኋለው ስታቹተሪ አርጌ እያለ የመንግስት ኃላፊዎች በጣም በተለያየ ቦታ ላይ ሲግናሉን እየላኩልን ወይም እያሳዩን ስለሆነ ይሄ ማለት ደግሞ የዛሬ አስር ዓመት ከእነሱ ጋር ስንደራደርና ስንሟገት ስታቹተሪ ሊሆን አይገባም ብለን ያሸነፍ ያሸነፍነውን ነገር በራሳችን ኢናክሽን ወይም ምንም አለማድረግ ሊቀማብን መሆኑ ስላስበረገገንና ስለደነገጠን ነው። አሁን ትንሽ ገፋ ያደርግ ነው እንጂ አዲስ ነገር አይደለም። ይህን መድረክ በብዙ አቅጣጫ በተባበሩት መንግስታት ድርጅት የልማት ፕሮግራም እንደረዳው የምክር ቤቱ አደራጅ ኮሚቴ ይፋ አድርጓል። መድረኩን የከፈቱት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ እውነቱ ብላታ ናቸው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን ወደ ሁለተኛው ዘገባ እንለፍ። በልዩ ልዩ ዘርፎች ስኬታማ ሆነዋል የተባሉ ስልሳ አራት ኢትዮጵያውያን ሴቶችና በአገሪቱ ልዩ ስፍራ ያላቸው ሌሎች አንጋፋ ሴቶች ታሪክ በመጽሐፍ ወይም ታሪካቸው በመጽሐፍ ታትሞ ወጣ ይላል ተከታዩ ዘገባ። ሜሪጄን ዋግሊ በሚባሉ በጎ ፈቃደኛ አሜሪካዊት የተዘጋጀውና በኢትዮጵያ ሴቶች ማህበራት ቅንጅት የታተመው ሶስት መቶ ገጾች የሚጠጋ መጽሐፍ ወጣት ሴቶችን እንደሚያነቃቃ ታምኖበታል፣ ይላል እስክንድር ፍሬው በተከታዩ ዘገባው። ከእቴጌ ጣይቱ እስከ ሲልቪያ ፓንክረስት ከልዕልት ፀሐይ ኃይለ ሥላሴ እስከ ብዙ ነሽ በቀለ ታሪካቸው በጨረፍታ ተዳሷል። ተምሳሌት እጹብ ድንቅ ኢትዮጵያውያን ሴቶች በተሰኘው መጽሐፍ በሕይወት ባሉት ላይ ባተኮረው ዋነኛው የመጽሐፍ ክፍል ደግሞ በልዩ ልዩ ዘርፎች ተሰማርተው ስኬት ያስመዘገቡ የ64 ኢትዮጵያውያን ሴቶች ታሪክ በፎቶግራፎች ጭምር ተደግፎ ቀርቧል። ከካትሪን ሃምሊን እስከ አበበች ጎበና ከማሆይ ጽጌ ማርያም ገብሩ እስከ ዓለም ፀሐይ ወዳጆ ከደራርቱ ቱሉ እስከ ጥሩነሽ ዲባባ በዚህ ክፍል ከተካተቱት መሃል ይጠቀሳሉ። በፀሐይ አሳታሚ ድርጅት በሎስ አንጀለስ እና በአዲስ አበባ የታተመው መጽሐፍ አዘጋጅ አሜሪካዊቷ በጎ ፈቃደኛ ሜሪ ጄን ዋግሌ ናቸው። በስራ አጋጣሚ ናይሮቢ የነበሩት ሜሪ ጄን ዋግሌ የሕይወት ጉዞዎች የተሰኘ የኬንያውያን ሴቶችን ስኬት የሚተርክ መጽሐፍ ተመለከቱ። ወደ ኢትዮጵያ ሲመጡም ተመሳሳይ ነገር ለማየት ተመኙ። መጀመሪያ እንደመጣሁ ስለ ኢትዮጵያውያን ሴቶች የተጻፉ መጽሐፍት መደብሮች ውስጥ ይኖሩ እንደሆነ ብዬ መፈለግ ጀመርኩ። ያገኘሁት በጣም ጥቂት ነበር። በእርግጥ አማርኛ መናገር አልችልም። እኔ ከዚያም በጓደኝነት የማውቃቸው ድንቅ ሴት ሳባ ኪዳነ ማርያም ገብሩ የኢትዮጵያ ሴቶች ማህበራት ቅንጅት ፕሬዝደንት የሆኑትን ሳባ ገብረ መድህን ሀሳቡን ሊወዱት ይችላሉ ብለው እንዳማክራቸው ነገሩኝ። እናም ሳባን ለማግኘት መጣሁ። ወዲያውም እንስራዋሉ ሰራ ነው። እናም በኢትዮጵያ ሴቶች ማህበራት ቅንጅት ና በአሜሪካዊቷ በጎ ፈቃደኛ ጥምረት ይህ መጽሐፍ እውን ሆነ። በተለያዩ ዘርፎች የተሳካላቸውን ሶስት መቶ ሴቶች በማሰባሰብ የተጀመረው ስራም ነው። በተወሰኑት ላይ በማተኮር ታሪካቸው የተጻፈው ሴቶች ሀገሪቱ ካሏት ውስጥ ለማሳያነት የተመረጡ መሆናቸውን የኢትዮጵያ ሴቶች ማህበራት ቅንጅት ፕሬዚዳንት ሳባ ገብረ መድህን ተናግረዋል። የግዴታ አንድ ግብ አንድ አሸናፊ የምርጦች ምርጥ ለመምረጥ አይደለም። ግን ምን ያህል ተለያዩ ሴክተር ወይም ደግሞ የስራ ዘርፎችን የሙያ ዘርፎችን ያካትታሉ የምንላቸውን ከዛም በላይ የተለያየ ኑሮ ደረጃን የተለያየ ገዘጠር የመጡ ከከተማ የሆኑትን ተለያየ ብቻ ከተለያየ መሆኑ አንዱ መስፈርት ነበር። ሁለተኛው ነገር ደግሞ በተቻለ መጠን ከገጠማትን ተግዳሮቶች አልፋ የሄደችን ሴት ለመምረጥ መጽሐፉ የታተመው በተለይ ባለታሪኮቹ ራሳቸው በሰጡት ቃለ መጠይቅ ላይ በመመስረት መሆኑን ወይዘሮ ሳባ አስረድተዋል። በኢትዮጵያ አርአያ የሚሆኑ ሴቶች እጥረት መኖሩን ከወጣቶች ጋር በተደረገ ውይይት መረዳታቸውን የሚገልጹት ወይዘሮ ሳባ ለዚህ ምክንያቱ የሴቶቹ ታሪክ አለመጻፉ አለመነገሩ መሆኑን ጠቅሰዋል። የመጽሐፉ አዘጋጅ ሜሪ ጄን ዋግሌን ይህንን ሀሳብ ያጠናክራሉ። በኬንያ የተመለከቱትን ሁኔታ በማነጻጸሪያነት የተጠቀሙት አዘ ዘጋጇ የኢትዮጵያ ሴቶች ሌላው ቀርቶ ስለ ራሳቸው እንደማይናገሩ አብራርተዋል። በኬንያውም ሆነ በኢትዮጵያው መጽሐፍት ውስጥ ታሪኮቻቸው በተጻፉ ሴቶች ሕይወቶች ውስጥ ልዩነት ያመጡ እናቶች፣ አባቶች፣ ጓደኞች፣ መምህራን አሉ። በኢትዮጵያ ያልተለመደ የሚመስለኝ በኬንያ ሴቶች ስለራሳቸው መናገራቸው በኬንያ ሴቶች ስለ ራሳቸው መናገራቸው የተለመደ ነው። ኢትዮጵያ ውስጥ ግን ሁኔታው እንደዚህ አይደለም። ስለዚህ ታሪካቸውን ሊነግሩን የፈቀዱት እያንዳንዳቸው ታሪካቸውን ለመናገር በኢትዮጵያ ካለው ልማድ ወጣ ባለ ሁኔታና ማህበረሰቡ ከሚጠብቀው በላይ ሄደዋል። ወጣት ሴቶችን ለመርዳት ሲሉም ነው ይህንን ያደረጉት። መጽሐፉ በመጀመሪያ በእንግሊዝኛ ከተጻፈ በኋላ ነው ወደ አማርኛ የተተረጎመው። የአማርኛ ቅጂዎችን ለተማሪዎች ለማዳረስ እንደሚሰሩም ወይዘሮ ሳባ አስረድተዋል። ሰላሳ ሺህ ኮፒ መጥቷል። አሁን ሁለተኛው ደግሞ ወደ ሚቀጥለው ወር ወይም ደግሞ ከዛ በጃንዋሪ ይመጣል። ሰላሳ ሺ ወደ ትምህርት ቤቶች ሚላክ ነው ሚላክ ነው በቀጥታ ለትምህርት ቤቶች የተዘጋጀ ነው። ለምንድን ነው በየአንዳንዷ ልጅ ላይ ደርስ ይችላል ሁሉንም ክልሎች ያካተተ ስለሆነ ነገር ግን ትምህርት ቤቶቹን በሙሉ ቆጥረን በየትምህርት ቤቶቹ ሊደርስ የሚችለውን ቁጥር በተማሪዎቹ ፕሮፖርሽን አዘጋጅተን ቤተ መጽሀፍቶች እንዲቀመጡ ነው። ቤተ መጽሀፍት እንዲቀመጥና የገርልስ ክለቦች አሉ፣ የስርዓተ ጾታ አካላት አሉ፣ እንዲሁም ሌሎች አካላት አሉ፣ እንደየትምህርት እንደ ሚዲያ ክለቦችም ጭምራሉና ጋይድ ላይን አዘጋጅተንለታል። ይሄ መጽሐፍ ከእንግሊዝኛው የሚለየው ጋይድ ላይን አለው። ጋይድላይኑ ምንድን ነው? ወይም ደግሞ እንደ መመሪያ ያዘጋጀን አጠቃቀም የአጠቃቀም መመሪያ ነው። ይህ መጽሐፍ ሰሞኑን ለምረቃ የበቃውም የኢትዮጵያ ቀዳማዊት እመቤት ሮማን ተስፋዬን ጨምሮ ሌሎች እንግዶች በተገኙበት ነው። ተምሳሌት እጹብ ድንቅ ኢትዮጵያውያን ሴቶች በተሰኘ በዚሁ መጽሐፍ ዙሪያ ያደረግኩትን ሰፋ ያለ ቃለ ምልልስ በሌላ ዝግጅት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ለዘገባው እናመሰግናለን። እስክንድር ቃል እንደገባው በሌላ ፕሮግራም በስፋት እንድንመለከተው የሚጋብዝ መጽሐፍ በመሆኑ እንመለከተዋለን። አሁን አድማጮች፣ ወደ ቀጣዩ ዘገባ ነው የምናልፈው። ትኩረት የኢቦላ ወረርሽኝ ኢቦላ ዛሬም እያነጋገረ ነው። የበሽታው ምልክቶች ያሉባቸው ህሙማን ወረርሽኙ ከተስፋፋባቸው የምዕራብ አፍሪካ ሀገሮች ውጭ ባሉ ሌሎች ሀገሮች መታየት መጀመራቸው ይህን አነጋጋሪነትና አሳሳቢነቱን ይበልጥ እያናረው ይመስላል። በዩናይት ስቴትስ የመጀመሪያው ኢቦላ ታማሚ የሆኑት ላይቤሪያዊ ቶማስ ኤሪክ ደንከን በቅርቡ ባለፈው ረቡዕ ዕለት ማረፋቸውን ዜና ተከትሎም የሙከራ መድኃኒቶችን የፈዋሽነት አቅምና የመሳሰሉትን ጨምሮ ለህልፈታቸው ምክንያት የሆኑ ርዕሰ ጉዳዮች እንዲሁ እያወያዩ ነው። ከኢቦላ ወረርሽኝ ጋር በተዛመደ ጭብጦች ላይ ትኩረት የሚያደርገው ተከታታይ ዝግጅታችን ለምሽቱም በሀዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰርና የመድኃኒቶች መረጃ ክፍል ዲሬክተር ዶክተር ብስራት ኃይለ መስቀል ጋር በሙከራ መድኃኒቶች ላይ የጀመርነው ቃለ ምልልስ ተከታይ ይዘው ቀርቧል። እነሆ ወደ ውይይቱ። ዶክተር ብስራት ሁለት ነገሮችን አይተናል። ከዚህ ቀደም ተሞክሮ ቢያንስ ሰዎችን አድኖ የተገኘው ዚማፕ በሌለበት የሙከራ መድኃኒቶቹ መጠን እየተመናመነ ባለበት የመጨረሻው መድኃኒት ለኖርዌጃኗ ነርስ መሰጠቱ ነው በዜና ተገልጦ የነበረው እና እነኚህን አዳዲስ መድኃኒቶች ለበሽታው ከተጋለጡ ሰዎች የተወሰደ ደም ጋራ የሚሞክረው እንዴት ነው የሚሰራው? እንግዲህ ምንድን ነው ጊዜያዊ ነው። ለምሳሌ አፍጋኒስታን ጦርነት አሜሪካ ወታደር ሄዶ ተዋግቶ ጉዳዩን ጨርሶ እንደሚመለስ የዚህም ሰው የተጣሩ እነዛ ተዋጊ ፌሎች ለዚህ ለሰውዬው ይሰጡና ለተወሰነ ጊዜ ለአጭር ጊዜ ደም ውስጥ እየተዘዋወሩ መግደል ይችላሉ። ግን ዋናው ቋሚ ሕክምና ሰውዬው የራሱን መከላከያ ፌሎች እንዲያመርት ነው ግን እስከዛ እስከሚያመርት ድረስ እየተዘዋወሩ ያሉትን ቫይረሶች ላይ ከዛ ልጅ ሲወለድ ከሶስት ወር አራት ወር ድረስ ከእናቱ የሚወጣው መከላከያ እነዚህ ኬሚካሎች እንደሚጠብቀው ሁሉ ማለት ነው። ይሄም ሊበዛች በሀያ አንድ ቀን ውስጥ የተወሰኑ ቫይረሶችን ከገደለለት፣ ታካሚው ራሱ ትንሽ መሻሻል ሲጀምር የራሱን መከላከያ ሴሎች እያመረተ ጊዜ ይሰጠዋል ማለት ነው። እዛ ጋር ለመድረስ እና የዶክተር ኬንት ብራንትሊ የተባለው ሰውዬ ደም መሰጠት፣ ለዚህ ሰውዬ ሰክሰስፉል የመድን ትልቅ ኮንትሪቢዩት አድርገዋል። መድኒቱ ይሄ ብሬን ሳይዶፍር የሚሉት ሰርቷል አልሰራም ሁን እንዳቀረብ ነው። በላቦራቶሪ ውስጥ የኢቦላ ቫይረስ ያለበት ቴስት ብናሙና ላይ ተሞክሮ ቫይረሶቹን ገሏል። ዚህ በሰው ላይ ምን ያህል ይስራ ይስራ አይታወቅም። ስለዚህ መድኒቱ አልሰራም ለማለት ገና ነው። ሌሎች ምክንያቶች ለሚስተር ደንከን ምሞት ተዋል። አዎ ሌላ ያዋጡት ነገሮች ምንድን ናቸው አንደኛ ስድስት ቀን ሙሉ ሆስፒታል ገብቶ ይሄ ሰው ይሄ መድኃኒት አልተሰጠው በስድስት ቀን ውስጥ አንደኛ ኩላሊቱ መስራት አቁሞ በማሽን ነበረ ኩላሊቱ በዳያልሲስ ነበረ የሚሰራው ሁለተኛ መተንፈስ አቅቶት ማሽን የሚተነፍስለት ተደርጎለት ነበር እየተነፈሰ ያለው ስለዚህ ሰውነቱ በጣም ከተጎዳ በኋላ አቅም ካነሰው በኋላ ቫይረሱ ተስፋፍቶ ተሰራጭቶ ኩላሊቱን ሳምባውን መስራት ከሚያስቸግራቸው ድረስ አስቁሞ በደረሰበት ጊዜ ነው ሕክምና የተሰጠው። በዚህ ላይ ለሌሎቹ የተሰጠው ያ መከላከያ አንታይባዲ አልተሰጠውም። የእሱ ተመሳሳይ ደማጣት ይሁን አልታወቀም እና እነዚህ እነዚህ ነገሮች አንድ ላይ ስለተባበሩ መድኃኒቱ አልሰራም ለማለት ትንሽ ያስቸግራል። ገና ነው ዶክተር ብስራት እስኪ ወደ ቀደመው መድኃኒት ይነስም ይብዛም መጀመሪያ የወሰዱት ሰዎች የዳኑበት እንደመሆኑ ስም በሙከራ ላይ የሚገኝም ቢሆን ውጤታማነቱ በተወሰነ ደረጃም ቢሆን የተረጋገጠው ዚማፕ አሁን በዓለም ላይ አለ የሚባለው የመጨረሻ መጠን ለእኚህ ኖርዌጃዊት ነርስ መሰጠቱ ሲገለጥ ከሕክምና ሳይንስ ውጭ ላለው ግራም ያጋባል። እንዴት ነው መድኃኒት ጨርሶ አይኖርም የሚባለው? እንዴት ሲፈለግ አይሰራም የሚለው? ለአድማጮች እንደው ግንዛቤ ያህል ምን ያህል አስቸጋሪ ቢሆን ነው ያ መድኃኒት ማምረት በዚያ ላይ ጊዜ መውሰዱና ጨርሶ ያለው አቅርቦት መሟጠጥ ደረጃ መድረሱ መጀመሪያውንም መሰራት የማይችል መሆኑ ነው ያብራሩልን። እዚህ ማፕ እንዲህ አይነት ቦታ ደረጃ መድረሱ መጀመሪያ አይደለም። በናይንቲን ሰርቲ ሲክስ ነው እንደዚህ የመጀመሪያው ፔንስሊን የተገኘ ጊዜ፣ ስንት ጊዜ ፈጅቶባቸው ለአንድ ሰው የሚሆን ፔንስሊን ነበረ መስራት የቻሉት ማለት ነው፣ ማምረት የቻሉት እና ያ አንድ ለአንድ ሰው የሚሆን መድኃኒት፣ ያውም በአሁኑ ደረጃ ስታየው በጣም ያልተጣራ አንድ ፖሊስ ኢንፌክሽን ይዞት ተሰጥቶት በሚገርም ሁኔታ ሰው ይወዳል። ከዛ በኋላ ሌላ አስራ አምስት አመት ነው ሀያ አመት ነው የፈጀው ያን መድኃኒት በትልቅ ደረጃ ለሁሉ ሰው በሚዳረስበት መንገድ ማምረት የሚቻለው መንገድ እስከሚፈጠር ድረስ ፋይዘር የሚባል ካምፓኒ ነው ብዙ ጊዜ ነው የፈጀባቸው እና ከዛ ከአስራ አምስት አመት በኋላ ይሁን እንደዚህ በኋላ ካገኙት በኋላ ለሁለተኛው ዓለም ጦርነት ጊዜ ደርሶ በመጀመሪያ ዓለም ጦርነት ጦርነቱ ከገደላቸው ይልቅ ኢንፌክሽን የገደላቸው ቁጥር በልጦ ስለነበረ በሁለተኛው ዓለም ጦርነት የብዙ በሺህ የሚቆጠሩ ሕይወት ሊያድን ቻለ ማለት ነው። እና አሁን የዚም አፕ ጉዳይ እንደዚሁ ነው ዚም አፕ ከተገኘ ሁለት አመት አልፎታል ግን ብዙ ኢንትረስት አልነበረም ካምፓኒዎቹ ገንዘብ የሚያገኙበት ስላልመሰላቸው መንግስት ብዙ ሰፖርት ስላላገኘ ለማሻሻል የተሞከረ ነገር የለም እና ዚም አፕ አሁን ያሉት መድኃኒቶች ያለው ዶዝ የተሰሩት ከሲጋራ ቅጠሎች ላይ ነው የተሰራው ያ ሲጋራ ቅጠል ደግሞ በተለየ መንገድ በጂኔቲክ መንገድ የተሰራ የተቀየረ ሆኖ እሱ ተተክሎ አድጎ ከዛ ላይ ነው ይሄ መድኃኒት የሚወጣው እና ጊዜ ይፈጃል። አሁን አንዳንድ ሰዎች በሴል ላይን በተለያየ መንገድ ፈጠን ባለ መንገድ ለማምረት የሞከሩ ነው፣ ግን ይሄ ሀያ ዶዝ የተሰራው ለአሁን ለእነዚህ ሰዎች ተብሎ ሳይሆን ያኔ በጊዜው ከአመት በፊት እንደዚህ ተሰርቶ የነበረ ግን ሰው ስላልፈለገው አስፈላጊም ስላልነበረ የተቀመጠ መድኃኒት ለሀያ ሰዎች የሚሆን መድኃኒት ብቻ ለሀያ ሰዎች የተሰራው መድኃኒት እና አሁን ያ የተሰራው ሲያልቅ እንደ አዲስ እንደገና መሰራት ስለነበረበት ሌላ የተቀመጠ ነገር ስላልነበረ በፈጣኑም ደግሞ ቅጠል አድጎ ከቅጠል ውስጥ ስለሆነ የሚወጣው ያንን ለማድረግ ስላልተቻለ በዚህ ምክንያት ነው ዚማፕ ላይኖር የቻለው። ግን ይሄም ሌላውም ኤክስፐሪመንታል መድኃኒቶች ቢሰሩ ኖሮ እንግዲህ ብዙ ሰዎች ኮምፕሌን ያደርጋሉ በሆስፒታሉ። ሌሎቹ የዳኑት አሁን ዶክተሩም የዳነው የካሜራ የሚያነሳውም ኤክስፐርት ባለሙያ ሂድን የቻለው በሽተኞቹ ከመምጣታቸው በፊት ሆስፒታሎቹ፣ አንደኛ አትላንታ ኤምሪ ዩኒቨርሲቲ ያለው ሆስፒታል፣ ሌላው ደግሞ ኔብራስካ ያለው ሆስፒታሎች በቅድሚያ የኢቦላ በሽተኛ ይዘን እየመጣን ነው ተብለው ተነግሯቸው ስለነበረ በሽተኞቹ በሚደርስበት ጊዜ ሁሉ ነገር አዘጋጅተው ነው የጠበቋቸው። ይሄኛው ግን ምንም በቅድሚያ የተነገረም ነገር የለም። ማንም ስለ በሽተኛው መታመሙንም ያውቅ የለም። ሲመጣ ራሱ ሰውየው የሚገርም ነገር ነው። ያከ ቤት ተከራይቶ የሚኖርባት ሴትዮ ልጅ ታማ እሷን ለመርዳት ሆስፒታል ሲወስድ ሌሎቹም ሶስት አብረውት ተሸክመው ይዘው የሄዱ ያሳከሙ ሰዎች ሁለቱ አልቀዋል። አሁን እሱ መጨረሻ ላይ ሞተ። ኃላፊነት ኖሮበት ወይ የራሱ ቤተሰብ ሆና ሳይሆን በጥሩ መንፈስ ተነሳስቶ ወረቤቴን ልርዳ ብሎ ተነስቶ በሄደበት ጊዜ ነው እና የተጋለጠው የተጋለጠው ሲመጣም፣ ደግሞ እዚህ ሀገር ያው የኢንሹራንስ ነገር አለ። ኢንሹራንስ የለውም አሜሪካዊ ዜግነት የለውም። ስለዚህ እንደ ልቡ ሕክምና እንደ ሌሎቹ አሜሪካኖች በሙሉ ለማግኘት ችግር እሱም ኮንትሪቢዩት አድርገዋል ተብሎ ይገምታል እና የመጣውም የዓመት ጓደኛውን ጋር እንደገና ኑሮ ለመጀመር እንደገና ለመቀራረብ ልጁንም ለማየት ወይም ለመጀመሪያ ጊዜ የመጣ ሰው ነው እና በጉጉት እንጂ ይሄን ነገር ለመሸሽ ወይም ከዚህ ለማምለጥ ብሎ። በኢቦላ ወረርሽኝ ዙሪያ የተጀመረው ተከታታይ ውይይታችን ይቀጥላል። አድማጮች፣ በሀዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰር እና የመድኃኒቶች መረጃ ክፍል ዲሬክተር ዶክተር ብስራት ሀይለ መስቀልን ለጊዜያቸው አመሰግናለሁ። በቀጣይ ፕሮግራማችን ቀሪውን ይዘን እንመለሳለን። አድማጮች እዚህ ግድም ፋታ ልንወስድ ነው። የሙዚቃ ፋታ እስከ ምሽቱ አንድ ሰዓት ተኩል ዝግጅታችን ይቀጥላል። አሁን በሙዚቃው ሰናንበል። चले जा ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከስኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ የማህበራዊና ምጣኔ ሀብት ነክ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ስርጭታችን እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለምሽቱ ሶስት ሰዓት በአጭር ሞገድ በ2ና በ25 ሜትር ባንዶች ልንመለስ በቀጠሩ ነው የምንለያየው። ከቅናባሪ ንጉሱ ታምሬ ና ከስርጭት መሀንዲሱ ፒተር አንድሌ ጋር ያስተናገድኳቸው አላከበደ በዚህ ሰናበታለሁ። መልካም ምሽት። ሙዚቃ ውስጥ ከምሽቱ አንድ ሰዓት ተኩል ያዳርሳቸኋል። ሶስት ሰዓት ላይ እንገናኝ። This program has come to you from the Voice of America, Washington. You better go out of You better